የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊው የዓለም ሀገሮች የሰብአዊ መብቶች አያያዝ ግምገማ ሪፖርት ይፋ ሆኗል። በዓለም አቀፉ የሰብአዊ መብቶች ድንጋጌና በዓለም አቀፍ ስምምነቶች የታቀፉ የግለሰቦች ሲቪል፣ የፖለቲካ፣ የሥራና አጠቃላይ ሰብአዊ መብቶች ጥበቃ መረጋገጥን የሚከታተለው ዓመታዊ ዘገባ ዘንድሮም ቁጥራቸው ሁለት መቶ የሚደርስ ሀገሮችን የዜጎች የሰብአዊ መብቶች አያያዝ መርምሯል። የፖለቲካ አመለካከትን መሰረት ያደረገ ከሕግ ውጭና በዘፈቀደ የሚፈጸም እስር፣ የገቡበት ያለመታወቅ ወይም ደብዛቸው መጥፋት፣ ለእንግልትና የጭካኔ አያያዝ መጋለጥ እንዲሁም የንግግርና የፕሬስ ነጻነት አፈናን ጨምሮ ሌሎች የሰብአዊ መብቶች ገፍፋዎችን ሪፖርቱ ትኩረት ካሳረፈባቸው አበይት ጉዳዮች ውስጥ ናቸው። አሉላ ከበደ በአመታዊው ዘገባ ከተካተቱት በተለይ የኢትዮጵያን አያያዝ አስመልክቶ የወጣውን ለምሽቱ በአጭሩ ጨምቆ እንዲህ ያቀርበዋል። ለግለሰብ ማንነት ክብርና ከህግ ውጭ የሚፈጸሙ ማናቸውም ጥቃቶችና የመብቶች ገፈፋ ከለላ ማግኘት መረጋገጥ ሲል ይንደረድራል። ምስም ብቻውን ይፋ የሆነው አርባ አንደኛው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የአገሮች የሰብአዊ መብት አያያዝ ግምገማ አመታዊ ዘገባ በሰባት ዋና ዋና ክፍሎችና ከሰላሳ በላይ በሚሆኑ ንዑስ ርዕሶች ስር የሰፈረው ዘገባ በዘፈቀደ የመኖር መብትን መቀማትና በፖለቲካም ሳቢያ የተውጥነጥኑ ግድያዎች የገቡበት ያለ መታወቅ ወይም ደብዛ መጥፋት ስቃይና እንግልት ሰብዓዊነት የጎደለው የጭካኔ ተግባር የመሳሰሉትን በመንግስት ኃይሎች ተፈጸሙ ያላቸውን የበዙ ጥቃቶች ይዘረዝራል። የንግግርና የፕሬስ ነጻነት አፈናና ሌሎች አንድ ዜጋ ሰው በመሆኑ ሊኖረው የሚገቡ መብቶች መገፈፍም ይመለከታል። ሪፖርቱ እነኚህ ሆኑ ጭብጦች ተንተርሰውም ኢትዮጵያን አስመልክቶ ባወጣው በመንግስት ኃይሎች ተፈጽሞ ያላቸውን ቁጥራቸው የበዛ እርምጃዎች ዘርዝሯል። ባለፈው የአውሮፓውያኑ 2016 ዓ.ም በተለያዩ የሀገሪቱ ክፍሎች ለተቃውሞ የወጡ በመቶዎች የተቆጠሩ ሰዎች በመንግስት የጸጥታ ኃይሎች መገደላቸውን የዘገበው ሪፖርት አክሎም በመንግስት በራሱ የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በሰኔ ወር ለአገሪቱ ፓርላማ ባቀረበው ሪፖርት ሀያ ስምንት የመንግስቱን የጸጥታ ኃይል አባላት ጨምሮ በኦሮሚያ ክልል በጠቅላላው አንድ መቶ ሰባ ሶስት ሰዎች መገደላቸውን ሲያረጋግጥ ገለልተኛው የሰብአዊ መብት ጉባኤ ሰመጉ በበኩሉ ባለፈው አመት በመጋቢት ወር ባወጣው ዘገባ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት ከህዳር እስከ የካቲት ባለው ጊዜ ውስጥ በ33 ወረዳዎች ባካሄዳቸው ጥናቶች ከመቶ በላይ ሰዎች መገደላቸውን አመልክቷል። በሌላ በኩል መንግስታዊው የኢትዮጵያ የሰብአዊ መብት ኮሚሽን በአማራ ክልል በተለይ በቅማንት የመንግስት የጸጥታ ሰራተኞች ከመጠን ያለፈ ኃይል ተጠቅመዋል ማለቱንና ዓለም አቀፉም የሰብዓዊ መብቶች ተሟጋች ድርጅት ሂማን ራይትስ ዋች ባለፈው ነሐሴ ወር ባወጣው ዘገባ በአካባቢው በጸጥታ ኃይሎች የተገደሉት ሰዎች ቁጥር ከአምስት መቶ በላይ ናቸው ያለውን ጠቅሶ አመታዊው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት አያያዝ ግምገማ ሪፖርት አውጥቷል። የነሐሴውን የቅሊንጦ ፌዴራል እስር ቤት ቃጥሎ ተከትሎም በርካታ ታሳሪዎች በቤተሰብ በወዳጅ ዘመድ በመድ የሚጠየቁበት ሁኔታ ላይ ገደብ መጣሉን የሕግ አማካሪ ጠብቆቻቸውን ዋቢ ያደረገው ይህ አመታዊ የየሀገሮች ሰብአዊ መብት አያያዝ ሪፖርት የፖለቲካ እስረኞች ሕክምና አገልግሎት አያገኙም ካገኙም ከመደበኛው የተለየ መሆኑን የሚጠቁሙ ቅሬታዎች በተደጋጋሚ መቅረባቸውን አመልክቷል። የፕሬስና የንግግር ነጻነት የአስቸኳይ ጊዜ አዋጁን ተከትሎ ይበልጥ መራቆታቸውን የዘረዘረው ሪፖርት የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ መገናኛ ብዙሀን እንዳይታዩ መደረጋቸውን ጭምር ተጠቁመዋል። በኢንተርኔት አገልግሎት ላይ የተጣለ ገደብና የስርጭት መስተጓጎል በመንግስት መፈጸሙን ሐምሌ ሰላሳ ና ነሐሴ አንድ ቀን ሁለት ሺ ስምንት ዓመተ ምህረት የኢንተርኔት አገልግሎት ሙሉ በሙሉ መቋረጡንም ሪፖርቱ አስታውሷል። የኢትዮጵያ መንግስት በጥቅምት ወር መጀመሪያም በተንቀሳቃሽ ስልኮች አማካኝነት የሚገኘውን የኢንተርኔት አገልግሎት በአዲስ አበባ በአብዛኛው የኦሮሚያና ሌሎች አካባቢዎች ሙሉ በሙሉ ማቋረጡን ፌስቡክን፣ ትዊተርንና ኢንስታግራምን፣ ዩቲዩብን፣ ስካይፕን፣ ዋትሳፕንና ቫይበርን ጨምሮ አብዛኛውን የማህበራዊ መገናኛ ብዙሀን ገጾችም ማግኘት እንዳይቻል መደረጉን አመልክቷል። የዋሽንግተን ፖስት፣ የኒውዮርክ ታይምስ እና ሌሎች የዓለም አቀፍ መገናኛ ብዙሀን የውጭ ሀገር ዩኒቨርስቲዎችና አማዞንን የመሳሰሉ የኢንተርኔት መደብሮችን ጨምሮ የማይገኙበት ሁኔታ እንደነበርም ዘገባው ዘርዝረዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር በ1961 ዓመተ ምህረት የጸደቀውን የውጭ እርዳታ አንቀጽ በመባል የሚታወቀውንና ሌላውን እንደ አውሮፓውያን የዘመን አቆጣጠር በ1974 ዓ ም የወጣውን የንግድ ድንጋጌ የተባለ አንቀጽ መሠረት ያደረገው አርባ አንደኛውን የየአገሮች የሰብአዊ መብት አያያዝ ግምገማ ሪፖርት ቅጂ ለዩናይት ስቴትስ ምክር ቤትም ልኳል። የሰብአዊ መብት ጥበቃና የዲሞክራሲያዊ አስተዳደር መረጋገጥ የዩናይትድ ስቴትስ የውጭ ፖሊሲ አብይ አካል መሆኑን ጠቁመው ለተረጋጋ ደህንነቱ ለተረጋገጠና ሕልውናው ለተጠበቀ ማህበረሰብ መሰረት ናቸው ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዘገባው ቁጥራቸው ሁለት መቶ ለሚደርስ የሚደርስ የተባበሩት መንግስታት አባል አገሮች በሙሉና ከዩናይት ስቴትስ የውጭ እርዳታ የሚያገኙ አገሮችን የሚያካተተ መሆኑንም ለሪፖርቱ በጻፉት መግቢያ ገልጠዋል። ስድስት የፌዴራልና ከአንድ መቶ ሃያ በላይ የክልል እስር ቤቶች ያሏት ኢትዮጵያ በእስር ቤቶቿ ያስገባቻቸውን ዜጎች ቁጥር፣ የፍትህ ሂደት እና ሌሎች የመብት ንጠቃዎች አመታዊው ዘገባ ተችቷል። አድማጮች የዘገባውን ሌሎች ዝርዝሮች እንዲሁም የኤርትራን የሰብአዊ መብት አያያዝ የተመለከተውን ጨምረን በቀጣይ ፕሮግራሞቻችን ለመዳሰስ እንሞክራለን።